የዲደብሊው ዜና እንደምናመሻችሁ፣ በቅድሚያም ዋና ዋና ዜናዎቹ የዓለም የምግብ ድርጅት 30 የአስቸኳይ ጊዜ ምላሽ ሰጪ ባልደረቦቹን ከአዲስ አበባ ቦሌ አውሮፕላን ማረፊያ ወደ መቀሌ ለመጀመሪያ ጊዜ ዛሬ መላኩን አስታወቀ። ተጓዦቹ መቀሌ የአውሮፕላን ማረፊያ መድረሳቸውንም አረጋግጧል። በርካታ የአዲስ አበባ ነዋሪዎች በዛሬ ለ ለሀገር መከላከያ ሰራዊት ያላቸውን ድጋፍ እንዲሁም ሁለተኛው ዙር የውሃ ሙሌት በህዳሴ ግድብ እንደታሰበው መጠናቀቁን በተመለከተ ሰልፍ አካሂደዋል። የቱኒዚያና የሊቢያ የባህር ኃይል አባላት ከመቶ በላይ ስደተኞችን ሜዲትራኒያን ባህር ውስጥ መስመጣ አተረፉ። የ17 ተሰዳጆችን አስክሬንም አግኝተዋል። በምዕራብ ጀርመን ግዛቶች ከሰሞኑ በጎርፍ አደጋ የደረሰው ጉዳት ከፍተኛና ለማስተካከልም ረዥም ጊዜ እንደሚወስድ መራይተ መንግስት አንጌላ ሜርክል አመለከቱ። በተጠቀሰው አካባቢ በሳምንቱ መጨረሻም ከበድ ያለ ዝናብ ሊኖር እንደሚችል ከወዲሁ ማስጠንቀቂያ ተሰጥቷል። ዜናው በዝርዝር የዓለም የምግብ ድርጅት WFP ሰላሳ የአስቸኳይ ጊዜ ምላሽ ሰጪ ባልደረቦቹን ከአዲስ አበባ ቦሌ አውሮፕላን ማረፊያ ወደ መቀሌ ለመጀመሪያ ጊዜ ዛሬ መልአኩን አስታወቀ። ድርጅቱ በትዊተር ገጹ ባሰራጨው መረጃ የመጀመሪያ ያለው ሰዎችን ያካተተው የሰብአዊ አገልግሎት በረራ በትግራይ ተፈላጊውን ሰብአዊ እርዳታ አቅርቦት ጥረት ለማፋጠን እንደሚረዳ ገልጿል። ከዛሬ ጀምሮም በሳምንት ሁለት ጊዜ ተመሳሳይ በረራ እንደሚኖር በመጠቆምም ይህም ትግራይ ውስጥ የሰብአዊ አገልግሎት ሰራተኞች ችም መደበኛ እንቅስቃሴ ለማመቻቸት ያለመ መሆኑን አመልክቷል። ግጭቱ አፋርን ጨምሮ በአካባቢው ክልሎች በመስፋፋቱም የእርዳታ አቅርቦቱን በአጀብ ለማጓጓዝ ለድርጅቱ አዳጋች እንደሆነም ነው የገለጸው። አስፈላጊ ሰብአዊ እርዳታዎችን የጫኑ የድርጅቱ ሁለት መቶ መኪናዎች ሰመራ ላይ እንደሚገኙና የጸጥታ ይዞታው ሲረጋገጥ ወደ ትግራይ እንደሚጓዙም የዓለም የምግብ ድርጅት አመልክቷል። በርካታ የአዲስ አበባ ነዋሪዎች በዛሬ ዕለት ለሀገር መከላከያ ሰራዊት ያላቸውን ድጋፍ እንዲሁም ሁለተኛው ዙር የውሃ ሙሌት በሕዳሴው ግድብ እንደታሰቡ መጠናቀቁን በተመለከተ ሰልፍ አካሄዱ። የአዲስ አበባ ከተማ ሴቶችና ወጣቶች ማህበራት እንዳስተባበሩት በተገለጸው በመስቀል አደባባይ በተካሄደው ሰልፍ ላይ በኢትዮጵያ የሀገር ውስጥ ጉዳይ የውጭ ጣልቃ ገብነትና ከፋፋይ ያሉትን ሀሳብም ሰልፈኞቹ ነቅፈዋል። ሰላማዊ ሰልፈኞቹ በሀገር አንድነት ላይ ፈተና ጋር ያሉትንና በትግራይ ክልል ጦርነት የቀጠለውን የህወሀት ታጣቂ ቡድንም የሚነቅፉ መልእክቶችን አሰምተዋል። በዚህ ወቅት ንግግር ያደረጉት ሰልፉን ካስተባበሩት አንዱ የአዲስ አበባ ወጣቶች ማህበር ፕሬዚደንት ገዛሀኝ ገብረ ማርያም ለመከላከያ ሰራዊት አክብሮታቸውን ገልጸዋል። ኢትዮጵያ እውነትን ይዛለች። እውነትና ንጋት ደግሞ እያደር ይጠራል። ጀግናው የመከላከያ ሰራዊት ራሱን መስዋዕት አድርጎ ሀገርና ሕዝቡን ለመጠበቅ እያደረገ ያለው እኛ የአዲስ አበባ ነዋሪዎች እናደንቃለን። በፈቃደኝነት ለመዝመት ለሀገር ለዋላይነት መከበር አስፈላጊውን መስዋዕት ለመክፈል ዝግጁ መሆናችንን እንድታቁልን እንፈልጋለን። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ በሰልፉ ላይ ተገኝተውም መልእክታቸውን አስተላልፈዋል። በሰላማዊ ሰልፉ ላይ በመቶ ሺዎች የሚቆጠሩ የከተማዋ ነዋሪዎች መገኘታቸውን በስፍራው የተገኘው ዘጋቢያችን ስዩም ጌቱ በላከው ዜና ጠቅሷል። ይህ በእንዲህ እንዳለም በትግራይ አጎራባች በአፋር ክልል በኩል በተካሄደ ከባድ ውጊያ ቢያንስ ሀያ ሲቪሎች መገደላቸውን የአፋር አደጋ ዝግጁነት ቢሮ ባለስልጣን አቶ መሐመድ ሀሰንን ጠቅሶ አዣንስ ፍራንስ ፕሬስ ከአዲስ አበባ ዛሬ ዘግቧል። የቱኒዚያና የሊቢያ የባህር ኃይል አባላት ከሶስት መቶ በላይ ስደተኞችን ሜዲትራኒያን ባህር ውስጥ ከመስመጥ አተረፉ። ስደተኞችን ጭና የነበረችው ጀልባ በመስመጧ ቢያንስ 17 የሚሆኑት የባንግላዴሽ ዜጎች ግን መስመጣቸውን የረድኤት ድርጅቶች ዛሬ አስታውቀዋል። ከአደጋው የተረፉት ለቱኒዚያ ቀይ ጨረቃ እንደገለጹት ሟቾች ተሰዳጆች ለህገወጥ ሰው አሸጋጋሪዎቹ አነስተኛ ገንዘብ በመክፈላቸው የነበሩበት ስፍራ የጀልባው ሞተር በሳት ሲያያዝ በጭስ ታፍኗል። ጀልባዋ አራት መቶ ተሰዳጆችን አሳፍራ በዚህ ሳምንት ሰኞ ዕለት ማምሻውን ነበር ከሊቢያ ዞውራ የባህር ወደብ ወደ አውሮፓ ጉዞ የጀመረችው። ሆኖም ከቱኒዚያ ዛርሲስ ከተባለ ወደብ አቅራቢያ ሰመጠች። የቱኒዚያ ባህር ኃይል ከተሳፋሪዎቹ መቶ ስልሳ ስድስቱን በህይወት ሲያተርፍ የአስራሰባቱን አስክሬን ማግኘቱ ተገልጿል። ቀሪ ሁለት መቶ ስደተኞችን የሊቢያ ባህር ኃይል ማዳን መቻሉን የቱኒዚያ ቀይ ጨረቃ አስተባባሪ ተናግረዋል። በሌላ በኩል ዓለም አቀፉ የስደተኞች ድርጅት አይኦኤም ቃል አቀባይ ሰፋ ማሰሊ በዚሁ ሳምንት ማክሰኞና ረቡዕ ዕለት ከሊቢያ የባህር ዳርቻ በህገ ወጥ መንገድ ስደተኞችን ከሚያጓጉዙ ሰባት ጀልባዎች ላይ አምስት መቶዎቹ መያዛቸውንና ትሪፖሊ ወደሚገኘው እስር ቤት መወሰዳቸውን ገልጸዋል። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። መራይተ መንግስት አንጌላ ሜርክል በምዕራብ ጀርመን ግዛቶች ከሰሞኑ በጎርፍ አደጋ የደረሰው ጉዳት ከፍተኛ ከፍተኛና ለማስተካከልም ረዥም ጊዜ እንደሚወስድ አመለከቱ። ባለፈው ሳምንት ለቀናት የወረደው ከፍተኛ ዝናብ ባስከተለው ጎርፍ ከተጎዱት ግዛቶች አንዱ በሆነው ራይንላንድ ፋልስ ፌዴራል ግዛት የሞቱት ሰዎች ቁጥር 128 ደርሷል። ይህም በአጠቃላይ የሟቾቹን ቁጥር ወደ 177 ከፍ አድርጎታል። የደረሰውን ጉዳት ከፍተኛነት ያመለከቱት ሜርክል እስካሁን ያልተገኙ ሰዎች መኖራቸውን በመግለጽ ሕብረተሰቡ እንዲታገስ ጠይቀዋል። ከ4500 የሚበልጡ ወታደሮችና ሲቪል ህይወት አድን ሰራተኞች በተለይ ክፉኛ በጎርፍ በተጎዳችው አከር ቫይለር ከተማ ተሰማርተዋል። የጀርመን ካቢኔ በአደጋው ለተጎዱ ከ400 ሚሊየን ዩሮ በላይ ድጋፍ መድቧል። በተያያዘ ዜና ጀርመን ውስጥ በጎርፍ አደጋው ጉዳት ለደረሰባቸው ወገኖች የሩዋንዳ ወንጌላዊት ቤተ ክርስቲያን የ20 ሺህ ዩሮ እርዳታ ለግሳለች። ፓስተር ፓስካል ባታሪያንጋር በችግር ጊዜ አንዳችን ለሌላችን ማሰብ ያስፈልጋል ነው ያሉት። በእምነት ውስጥ እንዳለን እህትና ወንድም በጸሎት ብቻ ሳይሆን በመተባበርም ተያይዘናል። መተሳሰብ ማለት ይህ ነው። አንዳችን ለሌላችን እንደምንጸልየው መረዳዳትም አለብን። እንደ አፍሪቃ ቤተ ክርስቲያን ጀርመን የጎርፍ አደጋ ባጋጠማት በዚህ ጊዜ እንዳላየ አይናችንን መጨፈን አንችልም። እኛም ይህንኑ ነው ያደረግነው። ድምፃችንን ማሰማት ይኖርብናል። ጀርመናውያን ወንድም እህቶቻችንንም ለመርዳት እንድንችልም ገንዘብ ማሰባሰብ አለብን። ይህ በእንዲህ እንዳለም የጀርመን ብሔራዊ የአየር ጠባይ መረጃ አገልግሎት በያዝነው ሳምንት መጨረሻ ጎርፍ ጉዳት ባስከተለባቸው አካባቢዎች ከባድ ዝናብ ሊጥል እንደሚችል ከወዲሁ አስጠንቅቋል። ሳውዲ አረቢያ፣ እስራኤል ሰራሽ መሆኑ የተገለጸውን ፔጋሰስ የተሰኘ የኮምፒውተር ፕሮግራም ጋዜጠኞችና የመብት ተሟጋቾችን ለመሰለል ተጠቅማበታለች የሚለውን ክስ አጣጣለች። የሀገሪቱ ባለስልጣናት የሳውዲ አረቢያ አንድ ተቋም የተጠቀሰውን የኮምፒውተር ፕሮግራም በመጠቀም የስልክ ንግግሮችን ይጠልፋል በሚል የቀረበውን ዜና ውድቅ አድርገዋል። የሀገሪቱን ባለስልጣናት ምላሽ ይፋ ያደረገው የሳውዲ ዜና ወኪል አክሎም እንዲህ ያሉ ክሶች እውነት እንዳልሆኑና የሳውዲ አረቢያ መንግስት ኢንሹራንስ ፖሊሲንም እንዲህ ያለውን ተግባር አይፈቅድም ማለታቸውን ጠቅሷል። ዋሽንግተን ፖስት፣ ዘጋርዲያንና የፈረንሳዩ ለሞንድ የተሰኙት የመገናኛ ብዙሀን ቡድን ያካሄደው ምርመራ ፔጋሰስ የተሰኘው የኮምፒውተር ፕሮግራም በመጠቀም የዜጎችና ተቺዎችን እንቅስቃሴዎች ከሚከታተሉ በርካታ ሀገራት ሳውዲ አረቢያ አንዷ መሆኗን ያመለክታል የእስራኤሉ የቴክኖሎጂ ተቋም ኤንኤስኦ እና የሰራው ፔጋሰስ የተሰኘው የስለላ ፕሮግራም የስልኮችን ፎቶ ማንሻ ና መነጋገሪያ በመክፈት መረጃዎችን የመቅዳት አቅም እንዳለው ተገልጿል ይህም ከጎርጎሮሳዊ 2016 ዓ ም ጀምሮ በዜናነት ይፋ ሆኗል ስምንት መቶ ሃምሳ ሰራተኞች ያሉት የእስራኤሉ ኤንኤስኦ ግን የኮምፒውተር ፕሮግራሙን የሰራሁት ሽብርተኝነትንና ሌሎች ወንጀሎችን ለመዋጋት ነው፣ ለሌላ ነገር የሚጠቀምበት ካለ ግን ነውር ነው ባይ ነው። ኤኳዶር ውስጥ በእስር ቤት በተነሳ አመፅ ቢያንስ 18 ሰዎች ሳይሞቱ እንዳልቀረና ከ50 በላይም እንደተጎዱ ባለስልጣናት አስታወቁ። ትናንት በደቡብ ምዕራብ የሀገሪቱ ክፍልና በማዕከላዊ ግዛት ውስጥ በሚገኙ ሁለት እስር ቤቶች በተነሳው በዚህ አመፅ ከተጎጂዎች መካከል የፖሊስ መኮንኖች ይገኙበታል። በደቡብ ምዕራብ ኤኳዶር ጉያስ በተባለ ግዛት የሚገኘው እስር ቤትና በማዕከላዊ የሀገሪቱ ክፍል አንደን ግዛት ባለፈው የካቲቶርም ጉልበተኞች እስር ቤቱን ለመቆጣጠር ሲሞክሩ በተቀሰቀሰ አመፅ 79 እስረኞች በአንድ ቀን ህይወታቸው ማለፉ ተገልጿል። በኤኳዶር እስር ቤት ደንብ መሰረት 29 እስረኞች በ60 ማደሪያ ክፍሎች ይኖራሉ። ታሳሪዎች ከመጠን በላይ በሚሆኑበት ጊዜ ቁጥራቸው እስከ 38 ሺ እንደሚደርስ ነው የተነገረው። ሆኖም ለእነዚህ ሁሉ እስረኞች የሚመደቡት ጠባቂዎች 1500 መሆናቸውን አዣንስ ፍራንስ ፕሬስ በዘገባው ጠቅሷል። በእስር ቤቶቹ የሚነሱ አመፆችን ለመቆጣጠር የሀገሪቱ ፕሬዚደንት ሌኒ ሞሬኖ ያስቸኳይ ጊዜ አዋጅ ደንግገዋል። ይህ ዶች ቬለ ነው። ከዶቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ፣ የዓለም የምግብ ድርጅት 30 የአስቸኳይ ጊዜ ምላሽ ሰጪ ባልደረቦቹን ከአዲስ አበባ ቦሌ አውሮፕላን ማረፊያ ወደ መቀሌ ለመጀመሪያ ጊዜ መላኩን አስታወቀ። በርካታ የአዲስ አበባ ከተማ ነዋሪዎች በዛሬው ዕለት ለሀገር መከላከያ ሰራዊት ያላቸውን ድጋፍ እንዲሁም ሁለተኛው ዙር የውሃ ሙሌት በህዳሴው ግድብ እንደታሰበው መጠናቀቁን በተመለከተ ሰልፍ አካሄዱ። ዜናው በዚሁ አበቃ።